Voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ22 ና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ ሦስት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እንደምን ነሽ ተለላየ- እግዚአብሔር ይመስገን ደህና ነኝ ደህና ነሽ ወይ እንኳን እግዚአብሔር በሰላም አመጣሽ እንኳን አደረሳችሁ ሁለታችሁንም ልበል እንግዲህ ትዬ እንደምን እንኳን አብሮ አደረሰን ዘሪቱ ታስታውሽኝ ይሆን አውቃ አለሁ እንጂ በጣም ተናቅቄ እንኳን አብሮ አደረሰን እንኳን በሰላም ተገናኘን እንኳን ለአዲስ አመት አደረሰ ጋሽ ጌታቸው ደህና ነህ ደህና ነኝ እግዚአብሔር ይመስገን አሜን ቀደምት የመድረክ ፈርጦች አርባና ሀምሳ ዓመታት በትዝታ ወደ ኋላ ይመልሱናል። ለውይይቱ የተገኙት ዘሪቱ ጌታሁን፣ ጠለላ ከበደና ጌታቸው አብዲ ናቸው። Încu tata și în milomană bără Încu tata și în coamnă ta și Da de buci mă hal Încu tata și în coamnă și Pe abăva așa vrâcă și Încu tata și în coamnă și Pe abăva așa vrâcă și ሁለቱ ድምጻዊያት መድረኩ ጠራቸው መሰለ ትዝታ ነው እናመጣባቸው፣ አንጎራጎሩ። ለማንኛውም ሁሉም በዝርዝርና በስፋት ይቀርባል። ንጉሴ አክሊሉም በረዥሙ ትዝታ አርባ መቶ ወደኋላ መልሰናል። ለወዳጅ ዘመድ እንኳን እንኳን የምትሉበት ጊዜ መድበናል። የእኛን ሰላምታና የመልካም ምኞት መግለጫ እናስቀድም። እኛ ደግሞ ሁሌም ቴሊን ነው የምናስቀድመው። ትነስልኝ፣ አመጆች መልካም አዲስ አመት እንዲሁም ለአንተ እኛም ሰላምታችን ያው የናፍቆቶ ነው። ለአውድ አመቱ ደግሞ እንኳን ከዘመን ዘመን ተሸጋገራችሁ እንኳንም ለ2007 ዘመነ ሉቃስ በሰላም አደረሳችሁ እንላለን። ዛሬ ዕለቱ መስከረም አራት ቢሆንም ገና በአዲሱ ዓመት ስሜት ውስጥ ነንና መሰናዷችን እንቁጣጣሽ እንቁጣጣሽ ቢሸት የአውድ አመት ማዕዛ ቢያመጣ ምክንያቱ ያ መሆኑ ይታወቅልን መሆኑን በዛሬው የኢትዮጵያ አዲስ ዓመት ዓለማችን እንደምን አመሸች? ክቡራትና ክቡራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። እንግዲህ ዛሬ ሞቅ እና ጣፈጥ ያለውን የአዲሱንና የአሉላን የአዲስ ዓመት ዝግጅት በናፍቆት እንደምትጠብቁ ሙሉ እምነቴ ነው። ለማንኛውም አዲሱ እንዳለው ዓለም እንደምንም እንዳመሸች ቀጥሎ አቀርባለሁ። በኢራቅና ሌቫንት ወይም በኢራቅና ሶሪያ እስላማዊ መንግስት ነኝ የሚለው አክራሪና ጦረኛ ቡድን በእጁ የነበሩ አንድ እንግሊዛዊ የረድኤት ሰራተኛን አንገታቸውን ቆርጦ ከገደለ በኋላ ቡድኑን እንደሚደመስሱ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ዛሬ ግዝተዋል። ኢስላሚክ ስቴት የረድኤቱን ሰራተኛ ዴቪድ ሃይነስን ሲገድል የሚያሳየውን ቪዲዮ ያወጡት ትናንት ነበር። የ44 ዓመቱ ጎልማሳና የሁለት ልጆች አባት ዴቪድ ሃይነስ የተገደሉት እጅግ ጭካኔና አረመኔያዊነት በተሞላበት አድራጎት መሆኑን የጠቀሙት ሚስተር ካምረን ኢስላሚክ ስቴትን በሰው አካል የተመሰለ ሰይጣን ሲሉ ጠርተውታል። የሄነስን ገዳዮች አድነው ለፍትህ እንደሚያቀርቡም ጠቅላይ ሚኒስትር ካምረን ተናግረዋል። የኢስላሚክ ስቴት ወይም የአይሲል ታጣቂዎች በመላ አውሮፓ ጥቃት ለማድረስ መዛታቸውን የጠቆሙት ሚስተር ካምረን በእስልምና ስም የሚንቀሳቀሱት እነዚህ ጽንፈኞች ፈጽሞ ሙስሊሞች አይደሉም፣ አራዊት ናቸው እንጂ ብለዋል። የሚስተር ሄነስ ፊቱን የሸፈነ ገዳይ ግድያውን ከመፈጸሙ በፊት እንግሊዝ ቡድኑን ለመውጋት ከዩናይትድ ስቴትስ ጋር በማበሩ አውንጅሏታል። ጠቅላይ ሚኒስትር ካምረን በንግግራቸው ኢስላሚክ ስቴት የደቀነውን አደጋ ከኩርድና ከኢራቅ ኃይሎች ጋር ሆነው እንደሚፋለሙ አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም አርመንያዊ ያሉትን የሚስተር ሄንስን ግድያ ትናንት ምሽት ላይ አውግዘው ዋሽንግተን ይህንን ስጋት ለማዳከምና ለመደምሰስ ከእንግሊዝ እና ከሌሎችም ስፋት ያለው የጥምረታቸው ኃይሎች ጋር እንደምትሰራ ተናግረዋል። በሌላ በኩል ደግሞ የመካከለኛው ምስራቅና ከዚያ ክልል ውጭ ያሉ ሀገሮችም ኢስላሚክ ስቴትን ለመውጋትና አስፈላጊ ከሆነም ድብደባቸውን ለማድረስ በአሜሪካ መሩ ጥምረት ስር መዘጋጀታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ቡድኑን ለመውጋት ወደ ጥምረቱ እየገቡ ያሉ ሀገሮች ቁጥር እየጨመረ መሆኑን ኬሪ ፌስ ደ ኔሽን ለሚባለው የሲቢኤስ ቴሌቪዥን አውታር ዛሬ ገልጸዋል። ካለፈው ነሐሴ 22 ጀምሮ ተቋርጦ የቆየው በተለያዩ የደቡብ ሱዳን ወገኖች መካከል የሚካሄደው ድርድር እንደገና ሊጀመር ነው። አዲስ አበባ ላይ ያለውን ዘጋቢያችን እስክንድር ፍሬውን በስልክ አግኝቸዋለሁ። ይህ የሰላም ድርድር የሚቋረጠው እስከዚህ ወር ከሰፕቴምበር አስራ ሶስት በፈረንጆቹ አቆጣጠር ማለት ነው እንደሆነም ገልቶ ነበር። አደራዳሪ እስከ ትናንት ማለት ነው እስከ ትናንት ድረስ ማለት ነው። እንግዲህ ዛሬ ባገኘሁት መረጃ መሰረት ሰለሞን፣ ተደራዳሪዎቹ ወገኖች ከደቡብ ሱዳን ወደ ኢትዮጵያ ገብተዋል። ድርድሩ የሚካሄደውም በአዲስ አበባ ሳይሆን ባህር ዳር ከተማ ነው። የደቡብ ሱዳን የማስታወቂያ ሚኒስትር እና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩን ሉዌዝ አሁን ማምሻውን ከአንተ ጋር ከመገናኘቱ በፊት በስልክ አነጋገሪያቸው ነበረ ባህር ዳር እንደሚገኙ በተለይ መንግስት ተደራዳሪዎች ባህር ዳር መግባታቸውን፣ የተቃዋሚዎቹ ተደራዳሪዎች ደግሞ አዲስ አበባ ወደ ባህር ዳር ይመጣሉ ተብሎ እየተጠበቀ መሆኑን እንግዲህ የኛው ዙር ድርድር ሰለሞን እንደምታውቀው ሁሉን አሳታፊ የሚባል ነው። ማህበራት፣ የሃይማኖት ተቋማት és ott a káosz. hogy a szervét a faszútika, de most hogy ብድን፣ አስራ አንድ እያሉ የሚጠሩት ማለት ነው እጂ ኢለቨን ይሏቸዋል እነሱ ሁሉ የሚሳተፉበት ነው እንግዲህ። ከነዚህ ከእስር ከተፈቱት ባህር ስርዓትና ከተቋሚዎቹ በስተቀር ሌሎቻችን በባህር ዳር እንገኛለን። እነሱ ይገባሉ ተብሎ ይጠበቃል ብለውኛል፣ የደቡብ ሱዳን የማስታወቂያ ሚጠ ለመሆኑ፣ ምንድን ነው የነገው ስብሰባ አጀንዳ የሚሆነው ዋና ዋና ነጥቦች የሚባሉ በዚህ ውይይት ላይ ሚኒስትሩ እንዳሉት ድርድሩ ነገ ለመጀመሩ እርግጠኛ አደሉም። ምክንያቱም አጀንዳ አልተፈጠረ ያሉት የአጀንዳው ዝርዝር ማለት ነው። ነገር ግን ሰለሞን ታስታውስ እንደሆነ ስልሳ ቀናት ተሰጥቷቸው ነበር የደቡብ ሱዳን መንግስትና ተቃዋሚዎቹ የሽግግር መንግስት እንዲመሰርቱ። ያ ስልሳ ቀን ተቃጥሏል። አሁን እንደገና በቅርቡ በአዲስ አበባ የተሰባሰቡት የኢጋድ መሪዎች ተጨማሪ አርባ አምስት ቀናት ሰጥተዋቸዋል የሽግግር መንግስት እንዲመሰርቱ። ሁሉን አቀፍ የሆነ የሽግግር መንግስት ማለት ነው። በዛ ላይ እያተኮረ ነው የሚሆነው እንግዲህ ዋነኛው ድርድር ማለት ነው። ክቡራትና ክቡራን አድማጮች እስክንድር ከሌሎች ዘገባዎች ጋር ነገ ይመለሳል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩን እጋብዛለሁኝ። ጤና ይስጥልኝ። መልካም ቆይታ ወደ አዲሱና ወደ አሎላ አስችለን የመልካም ምኞት መግለጫ ወቅቱ ነውና አውድ ዓመት የአምላክ በረከት ይብዛልን። ያበብቅንነት ደግነት ብርሃናችን ላለም ይብራ ከቶ አይዳፈን አይጨልም። ሰላም ፍቅር ይብዛልን መተሳሰብም ይለምለም። እምነት ተስፋ ይጎልብት ይደግ ይስፋፋ። ክቡር ቃል በበጎ ምግባር ይሞላ። ምድራዊው ስልጣን የሰው ኀይል ማስተዋልና ማዳመጥ ትሕትናና ጨዋነት አጋር ጠበቃ መሆን ለሰው ልጆች ደህንነት ስጦታችን ይሆን ዘንድ የሁላችንም መክሊት የግል የጋራ ስራችን እንዲሆን የአገር መድኃኒት ይቀድስልን ይህን ዓመት ይባርክልን ይህን ዘመን በምሕረቱ ጐብኝቶን በፈዋሽ እጁ ይዳብሰን ባለ ራዕይ ትውልድ ይስጠን፣ አይሳነውም ፈጣሪ። መሪዎችም ይፍጠርልን አገር ሕዝብን አስከባሪ መንገዳችንን ያቃናልን ሐሳባችንን ያሳምረው የመከባበር ስጦታን በመሃከላችን ያስፍረው አንድ በታችን ጸድቶ ከክፉ ምልልስ ንግግር ብዕራችን ተገርቶ እንዲላበስ የጥበብ ክብር እንድንሆን ጋሻ አለኝታ የሰብአዊነት መልእክተኞች እውነተኛ አስታራቂ መልካም ዜና አብሳሪዎች ለታዳጊ ሕፃናቱ ዕውቀት መጋቢ አስተማሪ ግሩም ምሳሌ አርአያ ተንከባካቢ መካሪ እንድንሆን ረዳት ለተራቡ ለተጠሙ ለታረዙ ለተከዙ ላዘኑና ለታመሙ ብርቱ ድጋፍ እንሆን ዘንድ ተስፋ ቆርጠው ለተከፉ በስደት ለሚንገላቱ በፍትህ እጦት ለተገፉ ቃል እና ተግባራችን የሆኑ ዘንድ ብርታታቸው በሐሳብም በአካልም እንድንገኝ ከጎናቸው ምኞታችን እነሆ አምላክ አስችለን እንችላለን። ፍሬያማ ዘመን አርግልን። አሜን ይሁን እንላለን። አስችለን እንችላለን። ገጣሚ ቴዎድሮስ አበበ ጳጉሜ አንድ ቀን 2006 ዓ.ም የላከልን ነበር፤ ያሰማናችሁ። ርዕሱ አስችለን ይላል። ቴዎድሮስን እናመሰግናለን። ዘሪቱ ጌታሁንን ልጇ ካለችበት አትላንታ ከተማ ስናገኝ ሁለቱ ማለት ጠለላ ከበደና ጌታቸው አብዲ ደግሞ እዚሁ ዋሽንግተን ነበሩ አገኘ ናቸው። እንደምነሽ ጠለላየ እግዚአብሔር ይመስገን ደህና ነኝ። ደህና ነሽ ወይ? እንኳን እግዚአብሔር በሰላም አመጣሽ። እንኳን እናንተንም በሰላም አቆይቶ ሊያገናኘኝ፣ በቃ እግዚአብሔር ይመስገን። እንኳን አብረን ተገናኘን። እኔና ቤተሰብ ደህና ደህና። እንኳን ለአዲሱ አመት አደረሰሽ። እንኳን በሰላም መጣሽ። ጤንነትሽ አሁን እንዴት ነው? እንኳን አብሮ አደረሰን። በሰላም እንኳን ለዚህ ለመገናኘት በቃል እንኳን አደረሳችሁ፣ ሁለታችሁንም ልበል። እንግዲህ ጌትዬ፣ እንደምን? እንኳን አብሮ አደረሰን። እንዴነ፣ እንዴነ እንኳን አብሮ አደረሰን። ደህና ነህ ወይ? የእኔ እናት ደህና ነኝ። እንኳን አብሮ አደረሰን። ዘሪቱ፣ ታስታውሽኝ ይሆን? አቃ አለሁ እንጂ በጣም ተናቀቄ። እንኳን አብሮ አደረሰን። እንኳን ሰላም ተገናኘን። እንኳን ለአዲስ አመት አደረሰ። ጌታቸው፣ ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን። አንቺም ደህና እንደምትወኝ እግዚአብሔር ጤንነቱ እንዲሰጥሽ ምኞቴ ነው። ጸል ይልሻለሁ። እሺ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እኛም እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አደረሳችሁ። እንኳን አብሮ አደረሰ። መልካም ዘበን፣ መልካም ጊዜ ያርግልን። አንጋፋዎቹ ዘሪቱ ጌታሁን አቤት፣ ጠላላ ከበደ አቤት፣ ጌታቸው አብዲ፣ ሶስታችሁ መስመር ላይ ናችሁ። እንኳን አደረሳችሁ። እንቁጣጣሽ የሚለው ማን ነበረ? ታሺ እንኳን መጣሺ በአበቦች መሀል እነእነሽ ነሽ ይላላ አሉላ። እንግዲህ እነዚህን ሶስት እንቁዎች የመድረክ እንቁዎች አግኝተን በዋዛ እንላቀቅም። የፈለግነው ምንድን ነው፣ ለሶስታችሁም ከዚህ ቀደም ስንደውል እንደ ገለጥ ነው። በተለይ በንጉሱ ዘመነ መንግስት የኢትዮጵያ አርቲስቶች ለአዲስ ዘመን ለአዲስ አመት ዋዜማ የምድር ጦሩም የክብር ዘበኛውም የአገር ፍቅሩም ሙዚቃ ታቀርቡ ነበርና አድማጭና ተመልካች ሌሊቱን ጆሮውን እናንተ ላይ ጥሎ ነበር የሚያድረውና ያንን ሁኔታ እንድናስታውስ እንዲያመጡልን ነው። የመድረኩ ትዝታ ምን ይመስላል አዲሱ ያን ትዝታ በጨረፍታ ያመጡ ይመስለኛል። የአዲስ አመት ሰላምታ ስትቀባበሉ አድማጮች እንዲሰማዎችሁ አድርገናል። በዛ መንፈስ ወደ ኋላ ብዙ አመት የሚወስዳችሁ ይመስለናል። እስኪ ጊዜያችሁን፣ ዘመናችሁን አስታውሱን። በቤትም ይልቁንም ደግሞ አዲሱ እንዳለው ከኢትዮጵያ ሕዝብ ጋር አዲስ አመትን የምትቀበሉበት ዝግጅት፣ አዲስ ሙዚቃ አዘጋጅታችሁ ለኅብረተሰቡ የምታደርሱበትን ጊዜ እናስታውስ። አዲሱ ከማን ጀምር? ዘሪቱን እናስቀድማት። እንደው አንተና አንቺ እያልን ስላወራን ይቅርታ እንጠይቃለን። በሙያችሁ እኛ እንግዲህ አንተ አለ ምን እድሜያችንን ወዴት ወዴት ልታስኬደ በእድሜም ቢሆን አንተ ነው የምንባለው እያለ ነው። በእድሜም አንተ ነው፣ አንተም አንተ ነው። ጨምሩኝ እድሜ ውስጥ አደራ አለላይ ልሽም። እስቲ ዘሪቱ፣ የጥንቱን የብሔራዊ ቲያትሩን የአገር ፍቅሩንም የነበርሽበትን አካባቢ በአዲስ አመት ዋዜማ ምን ነበር ትዝታሽ? በጣም ቆንጆ ጊዜ በጣም ቆንጆ ዘበን ነው ያሳለፉት። በጣም ደስ የሚል አንደኛ ክብር ዘበኛና ጦር ሰራዊት ፖሊስ ውድድር አለው። ያ ውድድር ቋልኝ አንድ ነው የሚመጡት። ከማስታወቂያ ሚኒስቴር ሳንሱር የሚያደርጉት ይገርመሃል። እኛ አጥንተን ጨርሰን ተገላገልን ስንል፣ እንደገና ይሄ ዘፈን የከሌን ይመስላል ይሄ የቅያቶ እንትናን ይመስላል፣ ግጥሙም ይመሳሰላል ተብሎ እንደገና ይሰርዙብናል። እንደገና ሌሊት እና ቀኑን እዛው እያደር እናጠናለን። በዛን ሰዓት ይገርምሃል፣ አይደክመን ልጅነት እና በበኩሌ እኔ እንጃ። በዚህ ዘበን ከፋኝ፣ በዚህ ዘበን ደስታ ጣሁ የምልበት ነገር አላጋጠመኝም። ዘበኛ ከፖሊስ ከጦር ሰራዊት ፖሊሶች አንደኛ እንውጣ ነው ፉክክር ነው። የአንቺ ኦርኬስትራ ስንት ጊዜ አንደኛ ወጣ? ለእኛ ብዙ ጊዜ ይወጣል። ማን እንደሆነም እንደው እንድናስተዋውቅ፣ የት ነበረ አንቺ የጀመርሽ ትጫወች የነበረው? አህሉ ሲባል ታገሬ ያመጣኝ ሀገር ፍቅር ማህበር ነው። ስራ ፈልጌም ተቀጥሬ ያላቅ ታገሬ ያመጣኝ ሀገር ፍቅሮች ናቸው። እስከ መጨረሻ እዚያው ቆየሽ ወይስ ወደ ብሔራዊ ትያትር? ከዛ አራት አመት ሰርቼ ብሔራዊ ትያትር ሄድኩ። ብሔራዊ ትያትር አመት ነው ምናምን እንደሰራ ተነስቼ ፖሊስ ተስፋ ያበበ ወሰደኝ። ይቋቋም ነበር ሰራዊቱ በካቲት ወሰደኝ። ያው መስከረም በሀምሳ ሶስት አመተ ምህረት በሺ ዘጠኝ ያው ከሰራዊቱ ከህዝቡ ጋር ተዋወቀ ፖሊስ ሙዚቃ ክፍል። በዛን ሰዓት እኔ መክፈቻ ነኝ። እንደውም ቁጣጣሽ፣ በዛን ሰዓት አንድ ዘፈን አለኝ አጼ ኃይለሥላሴን የሚያስታውስ የጥበብ አብባ አብባ የሚል ዘፈን መክፈጫ ሆኖ ግርም ነው ያን ጊዜ በደንብ አዲሱ እያመጡት ይመስላል። ድምፁም ልክ በዛ ጊዜ የነበረውን ነው የሚመስለው። እንደ እሱ አይነት በምሰራ ጊዜ እኔ መድረክ መጥፎ ነገር አጋጥሞኝ አያትም። አንድ ዘፈን ዘፍኜ ቢስ አልባል ወር ይጀማል አቅም ነው ደገም እኛ የሚደገም ማለታችን አይቀርም ባይሆን ሌላ ዜማ እንጠይቃለን። እሺ፣ እግዚአብሔር ይስጥልን። እንግዲህ የእንቁጣጣሽ ጉዳይ ሲነሳ ሌላ አብሮ የሚነሳ አንጋፋ የጥበብ ሰው ጠለላ ከበደ፣ የአንቺስ የእንቁጣጣሽ ትውስታ ምን ይመስላል? ዝግጅታችሁ አሉን የምታከብሩበት ለህዝብ የምታቀርቡበትን እስኪ ያንቺንም ገጠመኞች አስታውሽ ነ በመጀመሪያ ለኢትዮጵያን በሙሉ ዘበነ ፍዳ አልፎ ዘበነ ሰላም እንዲመጣ መልኩ እግዚአብሔር ይርዳን እላለሁኝ። ከዛ በኋላ የእኔ ዘመን ምልህ ታሪኩ በጣም በጣም በጣም ሀዘንም አለበት ደስታም አለበት። አሁን እህቴ እንዳለችው ቀደም ሲል በሀምሳ ሁለት አመተ ምህረት ጥበብ በሯን የከፈተችበት ዘመን ነበረ። ከዛ በፊት ግን የዘፈን አዲስ ይሄ ፈጠራ የሚባለው የተመሰረተው ሀምሳ ሁለት አመተ ምህረት እኛ ደግሞ የቀዳማው ኃይለ ሥላሴ ቲያትር ባልደረቦች ባህል የሚባለው የተመሰረተው በአምሳ ሁለት አመተ ምህረት ትልቅ ደስታ የነበረን ከዛ ደግሞ አራት ሆነን ነው መድረክ ላይ የወጣ ነው። ሀምሳ ሁለት ለሀምሳ ሶስት አመተ ምህረት ክቡር ዘበኛ፣ ጦር ሰራዊት፣ ፖሊስ፣ እኛ የቀዳማ ኃይለ ሥላሴ ቲያትር ባልደረቦች ነን አብረን የወጣ ነው መድረክ ላይ የመጀመሪያ እንግዲህ አዲስ ፈጠራ አዲስ ነገር ይዘን የቀረብ ነው። በዛን ወቅት እንደው የምለው ብታምኑም ባታምኑም ጀነራል መንግስቱ፣ ጀነራል ጽጌ ሰራዊታቸውን ለማበረታታት ክቡር ዘበኛ ሲጫወት ይመጣሉ፣ ፖሊስ ሲጫወት ይመጣሉ። መድረክ ላይ ልምምድ ሲያደርግ ማለት ነው። እኛ የዛን ሰዓት ወደ እነሱ አንጠጋም። ለምን ትሰርቃላችሁ፣ ዜማቸውን፣ ውዝዋዜያቸውን ትሰርቃላችሁ ተብለን ውጭ ነው የምንቆየው። እነሱ ሰርተው እስኪወጡ ድረስ አንገባም እና ይሄ ሁሉ ነበረ። የዛን ጊዜ ጥበብ በጣም የተከበረች ነበረች። ኩረዣ እንዳይኖር ማለት ነው። እነኚህ ሰዎች ደግሞ እነኚህ የተከበሩ ሰዎች ደግሞ ምን ያህል በዛን ጊዜ ሙዚቃ ወይም እንጥበቡ ገብቷቸው ሰውን ለማበረታታት ትልልቅ ሰዎች ናቸው እዛ መጥተው ስናይ እኛ ደግሞ ልጆች ነን። ዝም ብለው ጨዋታ ሊያዩ ይመጣሉ እንላለን እንጂ እውነት ክብር ሰጥተው ነው ብለን አልነበረም። በኋላ በኋላ ግን እኔም እየበሰልኩ ሲሄድ እኔ በቃ የቅርብ ወንድሜ ጌታቸው ደባልቄ ነው፣ ታውቁታላችሁ፣ ምን ነበር እነኝህ ሰዎች የሚያደርጉት እየመጡ ምናምን እያልኩ ስል እነሱ እኮ ነገሩ ገብቷቸው እኮ እድገት እንዲያገኝ ነበረ ምናምን ሲል፣ ወይኔ ምን ነው እነኝ ሰዎች በቆዩና የበለጠ ባደግን እያልኩ ሁልጊዜ እመኝ ነበረ። ትልቁ ደስታችን የምለው እሱ ነበር። ሁለተኛ ደግሞ አንድ ነገር ልንገራችሁ። በእውነት በእውነት ክቡር ዘበኛ እኮ መኩሪያ የሚባል አንበሳ ነበረው። አንበሳውን ይዞ መጥቶ እኮ ነው መድረክ ላይ እንትን ያለው የሚለማመደው የሚዘፍ ነው። ያ ነው ሁል ጊዜ እኔ ትዝታ። ሁለተኛ ደግሞ የመጀመሪያ ከፋች ነበርንኛ እኔ እዛ ስጨፍር ልጄ ቤት ሞቶ መስከረም አንድ ቀን ያው ተቀበረ። መቼ ነው የሆነው? ሀምሳ ሁለት ለሀምሳ ሶስት ዓመተ ምህረት ማታ እዛ ስጨፍር እኔ ልጄ ቤት ሞቷል። ከፈትም ወዲያው ሄድኩ ማለት ነው። እንቁጣጣሽ ደግሞ የዛን ዘበን ደግሞ እንቁጣጣሽ በእድል ገጠማቸው ክቡር ዘበኞች። እትዬ አስናቁ የዛ ጊዜ ክቡር ዘበኛ ነበረች። ሄዳ ነበር ከወዘበኞቹ ጋር አስናቀች ወርቁ እንቁጣጣሽን እዛ ዘፈነች። እሷ በማግስቱ ግን አልዘፈነችም። እኛን ስታይ የእኔም ልጅ ሞቶ ነበርና ወጣች ማለት ነው ከስራ እነኚህ ታላላቅ ሰዎች መጥተው ባለወልድ ስላሴ በማግስቱ እንቁጣጣሽለት ልጄንም ቀበሩት ናችኋለሁ። ያ ትዝታ ነው ሁል ጊዜ የሚመጣብኝ አዲስ አመት ሲመጣ፣ ወይኔ ምን ይሆን ዛሬ ቤት የሚኖረው ምን ይሆን፣ ስጋት ነበረ። ዛሬ ሀምሳ አምስት አመት ታሪክ ነው የምትነግሪኝ፣ ጠለላ ሀምሳ አምስት አይበልጥ ሀምሳ አምስት ነው። ሀምሳ አምስት ያሳዝናል። ተመልሰሽም ተጫውተሽ አልሀዘንም እያለ የሚል ነገር አለ። ወደ ኋላ እንመጣለን። አቶ ጌታቸው ተስፋ አለኝ በሀሳብ ብሔራዊ ቲያትር እንዳልሄድክ ተመለስ። በእውነት እንደው መቼም ወደ ኋላ ወደ ትዝታ ውቅያኖስ ውስጥ ልትወስዱኝ እንደምትችሉ ጠብቄያለሁ። በእውነት መቼስ የኋላው አይመለስም። ጥላውን ገሰሰ ነፍሱ ልማር ያሳለፍነው ጊዜ ምን አለ ቢገኝ አሁን ተመልሶ የሚለው ዘፈን ትዝ ይለኛል እና አይገኝም። ግን መቼስ ያ ዘመን በተለይ በንጉሰ ነገስቱ ዘመን የነበረው የሙዚቃ ሂደት እና እድገት ጠላና ዘሪቱ እንደ ጠቀሱት በአምሳዎቹ አካባቢ ከፍተኛ የሆነ እመርታ እና የመስፈንጠር ኃይል ያገኘበት ጊዜ ነበር ማለት ይቻላል። የኢትዮጵያ ሙዚቃ ጥበብ እድገት ይዞ ብቅ ብሎ የመጣበት ዘመን በመሆኑ በባህሉም በዘመናዊውም እንደዚሁም በግለሰብ ድምፃውያን ጭምር በተጠቀሱ ታላላቅ ድምፃውያን ጊዜ በነ ጥላሁንም፣ በነ አለማየሁ፣ በአስናቀች ወርቁ፣ ጠለላ ከበደ በጣም ከፍተኛ ነበር። ነገር ግን እኔ ያንን በዛ ዘመን በሬዲዮ ነበር የማዳምጠው እንጂ በአዲስ አበባ አካባቢ አልነበርኩም። እኔ አባቴ ጦር ሰራዊት ነው፣ አስመራ ነበር የነበርኩት አስራ አራት ክፍል እስክጨርስ ድረስ እዛ ትምህርት ላይ ነበር፣ በሬዲዮ ነበር የማዳምጣቸው። የሚገርም ነገር እስካሁን የሚገርመኝ ክቡር ዘበኛ የክቡር ዘበኛ ዘፈን ሳዳምጥ በፎቶግራፍ ላይ ያየኋቸው የክቡር ዘበኛ ዩኒፎርም የለበሱና የክቡር ዘበኛ ቆብ ያደረጉ ሰዎች ይመስሉ ነበረ። በሬዲዮ እያዳመጥኩ በአይን ህሊና አስገምታቸው ይሄ ያስቀኘ እና በሙሉ ክብር ዘበኛ ሆኖ የሚዘፍኑ የሚወዛወዙ ነበር ይመስለኝ። በሌላ በኩል እነዚህ የጠቀስኳቸው ድምፅ፣ ትዝታ በውስጤ የፈጥረው የነበረው ስሜት ጉጉ ስለነበረ እኔም አንድ ቀን እንደነሱ እሆናለሁ የሚል ስሜት ለነበረኝ ከትምህርት ቤት ጀምሮ በነበረኝ የድምፃዊነት ስሜትና ዝንባሌ እዘፍን ነበር። ትምህርት ቤት አስመራ ደግሞ ማህበር ቲያትር የሚባል ነበር በወቅቱ በዛን ውስጥም ገብቼ በእሳተፍ ነበር በከተማው በአደባባዩ እና በዛ ሁኔታ ላይ በአስራ ዘጠኝ መቶ ሃምሳ ስምንት አመት ረት አስራ ሁለተኛ ከመጨረሴ በፊት ይህ አሁን ማህበር ትያትር የሚባለው የአስመራ ሙዚቃ ቡድን አዲስ አበባ መጥቶ ስለነበረ ዛ ቀዳማዊ ኃይለሥላሴ ቲያትር ቤት ለመጀመሪያ ጊዜ ቲያትር ቤቱን ያየሁበትም ጉዞ አድርጎ ስለነበረ እዛ ተጫውቼ ከታላላቅ ከተባሉት ከነ ምኒልክ ወስናቸው፣ ጥላሁን ገሠሠን በወቅቱ መጥቶ በሁለት ሁለቱ ታላላቅ ድምፃውያን በዛ ባህላዊ ስሜት የአበባ ሽልማት አበርክተውልኝ ሲያቅፉኝ ደስ የሚለኝ ትዝታ የማይረሳኝ ነበረ። ያ ጉዳይ ወደ አርት እንድገባ የገፋፋይ ነበር። ከዛ በአስራ ሁለት ሀያ ክፍል ጨርሼ አምሳ ዘጠኝ ለስልሳ ይመስለኛል ጠለላ ታሪሚት ትችያለሽ። ምናልባት አምሳ ዘጠኝ ለስልሳ መጣው እነ ጠለላም ጋር የተዋወቅኩት በዛን ጊዜ ነው። በተለይ በብዛት ይገፋፉኝ የነበሩት ነጋሽ መራይ፣ ስጦት ተፈራ፣ ቡነ ወልድ፣ ነጌታቸው ደባልቄ፣ በእውነት ነጋሽ ታደለ፣ እነዚህ ሁሉ እነ ምንሊክ ወስናቸው። እኔ በዛን ጊዜ ዘመድም ምንም ስላልነበረኝ አዲስ አበባ ምንሊክ ወስናቸው ቤት ነበር የምኖረው። አስራ ሁለት ክፍል ጨርሼ ማሻሻል የሚገባኝን ያላለፍኳቸውን ትምህርቶች በዩኒቨርሲቲው አማካኝነት የሚካሄደውን ኮርስ እየወሰድኩኝ እዛ በመስኮት ዘልዬ እየሄድኩ ነበር። ዜማ ማጠናው ቀነማል ስላስቲያ ከዛ በኋላ ውጤቴንም አላየሁ ምንንም አላየሁ። ለዘመን መለወጫ መስፈኔ በዛ በሬዲዮ በቴሌቪዥን መተላለፉ ያን ጊዜ ለእኔ በቃ ጥላውን ገሰሰን የሆንኩ ነው የመሰለኝ በእውነት ለነገሩ ድምፃዊ ነ ጌታ በጣም እና ጋዜጣውም ምኑም እንዲሁ ሲካክበኝ ጊዜ እንደው ልብ የሞላ ጭራሽ፣ እኔ እነ ምኒሊክም ሌሎችም ወዳጆቼ እንትን ሲሉ ወደዛ ዘንብ እየቀረው እና እኔ ያ የዘመን መለወጫ ስሜት ዛሬ የሆኜ ሳየው የማይደገም። በተለይ እያንዳንዱ አርቲስት የቀዳማዊ ኃይለ ሥላሴ ቴያትር አዲስ ልብስ ተገዝቶለት፣ እኔ ሁሉ ይሄ ፋልፋላት ያን ጊዜ መቼም ያሸበረቀ የወጣት ነጸብራቅ አለባበስ ነው። ሴቶቹ ለመድረክ የሚለብሱት የሸማው የጥለቱ ምን ምን ቅጥ አለው። በዚህ ላይ በእውነት እያንዳንዱ ክፍል ውድድር ስሜት ነበረው። ቀሀስ ከአገር ፍቅር ይበልጣል፣ አገር ፍቅር ከፖሊሱ ይበልጣል፣ ፖሊሱ ከኩር ዘበኛው፣ እንዲህ የሚለው የውድድር ስሜት በእያንዳንዳችን ስሜት ውስጥ ገብቶ ለተመልካች ፊት ስንቀርብ የሚኖረን የኪነ ጥበብ ነጸብራቃዊ ጉልበት በእውነት ግምቱ ምንድን ነው ብለህ ብትጠይቀኝ በጣም ከፍተኛ እርካታ የሚሰጥ ነበረ። የተመልካቹ ደግሞ የሚገርመኝ እያንዳንዱ ያለውን ልብስ አዳዲስም አጣጥቦም ተኩሶም ይሁን ቀዳማዊ ኃይለ ስላሴን ግጥም አድርጎ ሲሞላው ይሄ እኮ አንድ የሆነ የስልጣኔ እመርታ ላይ የደረሰ ህዝብና በኪነ ጥበብ ደረጃም የነበረው የአቅራቢዎቹ የጥበብ ሰዎች ግንኙነት ከፍተኛ መሆኑን ያሳይ ነበር። በእውነት አሁን ምን ላይ እንዳለ አላውቅም። ማን ያንጎራጎረ ጉሮ ነገር የተጀመረ ይመስላል። ብንሰማው ዘለግ ብሎ አንድ ጊዜ ታረሳው እድል ሰጥሻለሁን በእውነት ነው የምልህ። በእውነት ሶስት ጊዜ ቢስ ተብሏል ጌታቸው በመጀመሪያ ሀሞቴ ፈሰሰ የምትል ዜማ ነበረችው ማይክሮፎኒን ይዞ ደግሞ በቃ ተሽከረከረ፣ ወደቀ። ኮቱን አውልቆ ሶስት ጊዜ ሶስት ጊዜ በአንድ መድረክ ሶስቴ ይደገም። ግማሹ ቢስ ይላል፣ ግማሹ ይደገም ይላል። በአማርኛ ተብሏል። ይህችን ለመናገር ነበር። ጥሩ ነው። እኛም ጌታቸው እንዳለው ተመልካች ወይ አድማጭም ቁጭ ብለን በየቤታችን ማርክ እንሰጥ ነበር፣ ነጥብ ብሔራዊ ቲያትር በለጠ፣ ፖሊስ በለጠ፣ ስራ ክብር ዘበኛ በለጠ። እና ጌታቸው ከድምፃዊነት ጀምሮ ቲያትር ተጫውቶ አንጎራጉሮ የቲያትር ቤቱ ዲሬክተር እስከ መሆን የደረሰ ነው። አንድ ዘመዴ የነበር አሉለህ በእጃ ዛሬ በህይወት የለም። ነፍሱን ይማረው፣ ነፍሱን ይማረው። ወደ ቁም ነገሩ ምጣ። አዲሱ አመት አላወራም። እሺ እንግዲህ አመት በዓል ሲሆን የሚለው ነገር ነበረው ይሄ ዘመዴ። እንዴ ምን ዝም ትላለህ? እሺ አትልም አዲሱ በል ወደ ፕሮግራሙ እንመለስ። መቼም እኔ ነገር አይጥም። እሺ አረ ግዴ ለም ይጥመኛል፣ እንዲያውም እንድጓጓ አድርገኸኛል። አድማጮች ምን ነው አዲሱ በተናገረ ይለዋልና ምን ነበር ይሄ ዘመዴ በዓመት በዓል ምግብ ሲቀርብ የቀረበው ምግብ አይነሳም፣ እሱም ከቤት አይወጣም። ጋቢውን ለብሶ መንጎራደር ነው። ኧረ ገበታ አይነሳ ሲባል ለምን? እዚሁ ላይ እየተጨመረ ይበላል። ዓመት በዓል መሆኑ በምን ይታወ በቂ ሲያንስ ይጨመራል ቀኑን ሙሉ እና ዓመት በዓል መሆኑ የሚታወቀው እንዲህ ነው ይላል። እና ይሄን ለምን አመጣሁ አትለኝም? እንደሱ ልል ነበረ ጠይቀኝ፣ ምን አመጣሁ? ይሄን ይሄን ያመጣሁት አሉላ፣ ዛሬ አዲስ ዓመት እንቁጣጣሽ አራተኛ ቀንም ቢሆን ያው አዲስ ዓመት ስሜት ነው እና ያለ ነው። እንኳን አደረሳችሁ ማለት አለብን ደጋግመን፣ አሁንም አሁንም፣ አድማጮችም የሚወዱት ይመስለኛል እንኳን ከዘመን ማርቆስ ወደ ዘመን ልኳስ በሰላም አሸጋገራችሁ። አድማጮቻችን እንኳንም አደረሳችሁ። አዲሱ ዓመት የሰላም የብልጽግና ይሆንላችሁ። ተገብ ነው። በቃ አዲስ ዓመት መሆኑ ለዚህ ነው። እንደ ሰውየው እንዳጎቴ መደጋገም አለበት ማለት አሁን ታዲያ አዲሱ በነካጃችን አድማጮቻችን ደግሞ የራሳቸውን ቢባባሉ ወደ አድማጮች የእንኳን አደረሳችሁ

አዲሱ ዘመን መድኃኒት ተገኝቶ ቫይረሱ ከሰውነታችሁ ጠፋ የሚያስብል ዜና የምትሰሙበት ዘመን ይሁን። ይህም ባይሆን ራስን በመጠበቅ በአዲስ ዘመን እኔም ሜላላንተ መጣ እንደወለድ ሁሉ ተጋብታችሁ ልጅ የምትወልዱበት የምትስሙበት ዘመን እንድሆንላችሁ ምኞቴ እንደሆነ እየገለጽኩ ለመላው ኢትዮጵያኖች መጪው አዲስ ዘመን የሰላም፣ የፍቅር፣ የመቻቻል ዘመን እንዲሆንልኝ እያልኩ ሰላምታዬ በአየር በቪኦኤ አማካኝነት ይጨሳችሁ ላለው ዜና ያስትለኝ ቪዎች ሰላም ለእናንተ ይሁን። እንደምናችሁ? እኛ ደህና ነን። እንግዲህ እግዚአብሔር የተመሰገነ ይሁን። ሁለት ሺህ ሰባት እንግዲህ የስራ፣ የብልጸግና፣ የሰላም እንዲሆንላችሁ ምኞቴ ነው። ባለውበት ብዙ ብዙ ነገር የምታስደምሙን እናንተ ናችሁ እና ሰላማችሁን እንፈልገዋለን። አሉላ ና ለአዲሱ መልካም ዘመን እንዲሆንላችሁ፣ ለጋሽ ንጉሴም መልካም ዘመን እንዲሆንላችሁ። እሑድ ለሬዲዮ ፕሮግራማችሁ የጥራውን ገሰነ እንደው አውደ ዓመት የምትለዋን የጥ ዘፈናለች እና ለአመት ባል ዘፈነውን እሱን እንደው ለመላው ሕዝብ ትመርትልኝ ደስታ የመወደር የለውም። ሰላሙን እመኝላችኋለሁ እዛ ውስጥ ለምሰሩ በሙሉ አመሰግናለሁ። ታሪክ ሁኔ ከነው ተከሎኒ ነው። ከዚህ በመቀጠል የመልካም አመት ምኞቴን ለቤተሰቦቼ ለእናቴ ወይዘሮ ይሽሮ በሌ ለወንድሜ ላስቶሎች ተይላ ከነ ቤተሰቡ፣ ለእህቴ ለመስታወት ተይላ ከነልጆቿ፣ ለሽግና ተይላ እንዲሁም በካኩማ ስደተኞች ካምፖስ ላሉ ና በተለያየ ቦታ ያሉ ለካኩማ ስደተኞች መጪው ዓመት የሰላም የፍቅር እግዚአብሔር ሀገራችንን የተሻለ ነገር እንዲያበቃል እንመኛለሁ። እግዚአብሔር ከለኝ። አመሰግናለሁ። መጪው ዓመት የፍቅር ይሆነ ሰላም ቪዎች አንዱ ዓለም አማረ ነኝ፣ ከሆላንድ እንኳን ለኢትዮጵያ አዲስ አመት አደረሳችሁ። ኢትዮጵያም ሆነ በውጭ ላላችሁ በሙሉ የሰላም የጤና የፍቅር የበረከት አመት ይሁንላችሁ። ሀገራችን የምትበለጽግበት ሕዝባችን ከድህነት የሚወጣበት ልዩነታችን ውበታችን አንድነት የሚሆንበት ሕዝባችን በመቻቻል በደስታ የሚኖርበት ልማታችን የሚፋጠንበት ብሔር ብሔረሰቦች በፍቅር በመቻቻል የሚኖሩበት የተጀመሩ ፋብሪካዎች፣ መሠረተ ልማቶች በሙሉ በፍጥነት የሚጠናቀቁበት ሀገራችን ህዝባችን ድህነትን አሸንፎ ኑሮ ህይወቱ ተስተካክሎ የሚኖርበት ሀገር ይሆንልን። የትምህርት፣ የእውቀት፣ የብልጽግና ዘመን ያድርግልን። ኢትዮጵያ ሀገራችንን እግዚአብሔር ይባርክልን። አመሰግናለሁ። ይዎች በመጀመሪያ የከበረ ሰላምታዬን አቀርባለሁ። መላኩ ሚሻ ነኝ ካለሁበት ካምፓላ ኡጋንዳ። በሀገር ውስጥም ከኢትዮጵያ ውጭ ለምትገኙ ሀገራችንና ወገናችን ህዝባችን ለምትወዱ ኢትዮጵያውያኖች ሁሉ እንኳን ለዚህ አዲስ አመት በዓል አደረሳችሁ እላለሁ። በዚህ ባህል ያደረሰን አምላክ ክብሩ ክፍሉ የተመሰገነ። ዛሬ በግፍ ሳሳችሁ በስቃይ ላይ ለምትገኙ ወገኖቼ ሁሉ የስቃይ ዘመናችሁ አብቅቶ እኛም የስደት ዘመናችን አብቅቶ በሀገራችን ኢትዮጵያን ረበዙ ዘመን ያምጣልን። ኢትዮጵያና ህዝቧን እግዚአብሔር ይባርክ። አመሰግናለሁ። ቢዎች በነገር ላይ አሉላ በኢሜል የደረሱንም አሉ። እነሱንም ብናቀርብ የአዲስ ዓመት ሰላምታ። በጣም የሚገርምህ አንድ አድማጭ ሆኗል። ማን ሆናል? ቴልም ሳይገረም አይቀርም። ኦ ታቸር ነው ታዲያስ ብሎ ነው የጻፈው በእንግሊዝኛ ፊደል ሆነው። ታዲያስ ደግሞ አማርኛ ሞክር ነበር ሌላው ከኒውዮርክ ተር ለአስፋው አድማጫችን ነው በስደት የሚገኘው ቅዱስ ሲኖዶስ የሚል ማህተም ያለበት ቀውክላል መጥቶን። እሱም እንደዚሁ መልካም አዲስ ዓመት። ቴዎድሮስ ሸቱ ከአዲስ አበባ። ዮኒ ደግሞ ኬት ጌት እንደወንጃ ሰው ከአይፎን ነው። አይፎን ሌላ አገር መሆኑ ነው? የለም አይፎን እች መኪናዋ ነው። ዋምባዬ ከዚሁ ከአሜሪካ ልቦልናል። አብ ረዲዮ ከአሜሪካ፣ ዝናሽ ደግሞ ከኒውዮርክ። እነዚህ በኢሜል የላኩ ናቸው። እናመሰግናላችሁንም እናመሰግናለን። መልካም አዲስ ዓመት በድጋሚ። ሌሎቻችሁም ጻፉ፣ ተሳተፉ፣ ምልክቶቻችሁን አድርሱን። አሁን አዲሱ መስመር ላይ አንድ ሰው አለን። አዎ፣ ተራውን እየጠበቀ ያለው ንጉሴ አክሊሉ ነዋ። ንጉሴ እንኳን አደረሰህ፣ እንኳን አደረሰህ ንጉሴ እንኳን ለሁለት ሺ ሰባት አመተ ምህረት አዲስ አመት አደረሳችሁ አዲሱና ሉላ የዛሬው የሬዲዮ መጽሔት ዝግጅታችን እኔ ያሰብኩት ያለፈውን አንድ መቶ አመት ታሪክ አለፍ አለፍ ብለን እንድናስታውስ ነው። ማለትም ስድስት የመጨረሻውን ቁጥር ይዘን እስከ ሁለት ሺ ሰባት ዓመተ ምህረት ድረስ እንደው አልፎ አልፎ የምናውቀውን የመቶ አመት ታሪክ ብናስታውስ በአሁኑ ጊዜ በወጣትነት እድሜ ላይ ላሉ እንደ ማስተማሪያም ማሳወቂያም ሊሆን ይችላል። ነገር ግን እኛ ይህንን ስንሰራ ሙሉውን ታሪክ እናውቃለን፣ እናስታውሳለን ማለት አይደለም። አድማጮች ይህን ፕሮግራም እዚህ ሰዓት በሚከታተሉበት ጊዜ እነሱ ደግሞ የቀረ ነገር ካለ ማስታወሻ ጽፈው ሊያነጋግሩን ይችላሉ። በ1906 ዓ ም ዳግማዊ አጤ ምኒልክ አረፉ። ልጅ ኢያሱ ከዛ ጀምሮ እስከ 1909 ዓ ም ድረስ ያለመግዚት የኢትዮጵያ መሪ ሆነው ባይነክሱም ዘውድ ባይጭኑም እንደቆዩ ነው የሚነገረው። በ1909 ዓ ም እቴጌ ጣይቱ ከዚህ ዓለም በሞት ተለይተዋል። ከዛ እንግዲህ በ1913 ዓ ም ንግስተ ነገስታት ዘውዲቱ ዘውድ ጭነው የኢትዮጵያ መሪ ሆኑ። ብዙ ጊዜ እኚህ ንግስት አይነሱም። የመጀመሪያ ሴት ኢትዮጵያ ሰራዊት መሪ ናቸው። እኛ ጋር እዚህ አንዳንድ ጊዜ ሲነገር የመጀመሪያዋ ሴት ጠቅላይ ሚኒስትር፣ የመጀመሪያዋ ሴት ምክትል ጠቅላይ ሚኒስትር እንደ የመጀመሪያዋ ሴት መሪ ተደርጎ ይነገራል። ግን ንግስተ ነገስታት ዘውዲቱ አስራ ሶስት ዓመት ኢትዮጵያን ዘውድጭ ነው ያስተዳደሩ ንግስት ናቸው። በዚሁ ሺ ዘጠኝ መቶ አስራ አምስት ደግሞ እንደምታውቀው የቅዱስ ጊዮርጊስ ቢራ በንግስቲቱ ዘመን የተቋቋመበት ነው ፋብሪካው። ከዛ እንግዲህ ከሺ ዘጠኝ መቶ አስራ ስድስት እስከ ሺ ዘጠኝ መቶ ሀያ አምስት ያለውን ስናይ ሺ ዘጠኝ መቶ አስራ ስድስት ትልቁ ነገር ቀዳማዊ ኃይለ ሥላሴ ያን ጊዜ አልጋ ወራሽ ተፈሪ መኮንን ነበሩ። ዘውዲቱ ሲነግሱ ማለት በሺ ዘጠኝ መቶ ዘጠኝ ዓመተ ምሕረት ማለት ነው። አልጋ ወራሽ ሆነዋል እና ወደ አውሮፓ ሄደው ነበር ዘመናዊ ትምህርትን በኢትዮጵያ ለማስፋፋት ዘመናዊ ትምህርት ዳግማዊ ዐፄ ምኒልክ ቀደም ብለው በምኒልክ ትምህርት ቤት አስጀምረዋል። ተፈሪ መኮንን ደግሞ ይበልጥ ትምህርቱ እንዲስፋፋ አውሮፓ ሄደው እርዳታ ለመጠየቅ ነበር አካሄዳቸው። እግረ መንገዳቸውንም በአይገርምህ በፓሪስ በወቅቱ ተካሄዶ የነበረውን የፓሪስ ኦሎምፒክም ተመልክተዋል። ግን አውሮፓ ሲሄዱ እንዳሰቡት አልቀናቸውም። ለምን አውሮፓውያን እኛ ጥቁሮች፣ በተለይም እኛ ኢትዮጵያውያን ቶሎ እንድንሰለጥን፣ እንድንማር፣ እንድናውቅ አይፈልጉም ነበር ነው የሚባለው። በዛ ምክንያት ምንም አይነት እርዳታ አላገኙም። ነገር ግን ተፈሪ መኮንን አገራቸው ኢትዮጵያ ተመልሰው የተፈሪ መኮንን ትምህርት ቤት በሺ ዘጠኝ መቶ አስራ ሰባት አካባቢ አቋቁመው ዘመናዊ ትምህርት ከፍተዋል። ዘመናዊ ትምህርት መከፈቱን አንዳንድ ባላባቶች ሲቃወሙ፣ አንዳንዶች ደግሞ ይደግፉ ነበር እና ተማሪው ወደ ትምህርት ቤት አልሄድ ስላያቸው በነበረው አፍራሽ ፖለቲካ ንጉሰ ነገስቱ ከመንግስት በጀት ትንሽ ትንሽ ገንዘብ እያወጡ ለተማሪዎች እርሳስና ደብተር መግዣ ይሰጡ ነበር እና በዛ ምክንያት መኳንንቱ ባላባቱ ንግስት ዘውዲቱ ላይ ከሰሷቸው የመንግስት ገንዘብ እየጨረሰ ነው ለተማሪዎች እየሰጡ እኮ የተማሪ ወጣት እንድናፈራ ብዬ ነው አባቶ ዳግማዊ አጤ ምኒልክ ምኒልክ ትምህርት ቤት የጀመሩትን የትምህርት አይነት ለማስቀጠል ብዬ ነው እንጂ ገንዘቡ እንዲጠፋ አይደለም ብለው ፈቅደውላቸው፣ በዚህ መሰረት የተፈሪ መኮንን ትምህርት ቤትን በዛ በአስራ ዘጠኝ መቶ አስራ ሰባት አመተ ምህረት ጀምረው እንደ ተካሄደ ነው። እርሳስና ደብተር የሚሰጠው ለካ ትምህርት ቤት እንድንሄድ ነበር። እኔም ደርሶኛል። ተማሪው አልሄድ አላየህ ድንቅ ነው። ተማሪው አልሄድ ስላለ በዛ ምክንያት ነው። ከዛ እንግዲህ አስራ ዘጠኝ መቶ ሀያ ሁለት ዓመተ ምሕረት አለ። ወደዛ ስንሄድ ያ ንግሥተ ነገስታት ዘውዲቱ ከአስራ ሶስት አመት ከመግዛት በኋላ ያረፉበት ነው። መጋቢት ሀያ አራት ሺ ዘጠኝ መቶ ሀያ ሁለት ጥቅምት ሀያ ሶስት ቀን ቀዳማዊ ኃይለ ሥላሴ ሺ ዘጠኝ መቶ ሀያ ሶስት ዓመተ ምሕረት ዘውድ ጫኑ። ጥቅምት ሀያ ሁለት ሺ ዘጠኝ መቶ ሀያ ሶስት ዓመተ ምሕረት አራዳ ያለው የምኒልክ ሐውልት ንግስት ዘውዲቱ ቀደም ብሎ ያሰሩት ማለት ነው ተመረቀ እና ከአስራ ስድስት እስከ ሺ ዘጠኝ መቶ ሀያ አምስት ያለው ታሪክ ገጽታው ይህንን ይመስላል። ከሺ ዘጠኝ መቶ ሀያ ስድስት እስከ ሺ ዘጠኝ መቶ ሰላሳ አምስት ያለውን ስታይ ደግሞ በዚህም ውስጥ ያው ፋሽስት ኢጣሊያ ከአድዋው ጦርነት በኋላ እንደገና ኢትዮጵያ የመውረር ሀሳብ ስለነበራት የእኛም ህዝባዊ ጦር ዝግጅት ያደርግበት የነበረው ወቅት ነው። ያ አስራ ዘጠኝ ሀያ ስድስት ሀያ ሰባት ማለት ነው። አስራ ዘጠኝ ሀያ ስምንት ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያን የወረረችበት ነው። በዚህ ውስጥ እንግዲህ በዋናነት የምናነሳ አቡነ ጴጥሮስ የተሰውበት ነው። ምድሪቷ ከንጉሠ ነገሥቱ በቀር ለጠላት እንዳትገዛ ብለው ህዝቡንም ምድሪቷንም የረገሙበትና ጠላት በሳቸው ላይ ሐምሌ ሀያ ሁለት ሺ ዘጠኝ መቶ ሀያ ስምንት አመተ ምረት እርምጃ የወሰደበት ነው። በዚሁ በሺ ዘጠኝ መቶ ሀያ ስምንት አመተ ምረት ሰኔ ሰላሳ ቀን ግርማዊ ቀዳማዊ አጼ ኃይለ ሥላሴ ወደ እንግሊዝ አገር ሄደው ለሊጎቭኔሽን የተባበሩት መንግስታት ጉባኤ ላይ ሰፊ ንግግር ያደረጉበት ነው። እዛ ላይ ያው በታሪክ እንደምናስታውሰው ፉጨቱ፣ ጩኸቱ፣ ረብሻው ከፍተኛ ነበር። ንጉሰ ነገስቱ ግን ታሪክና እግዚአብሔር ወደፊት ፍርዳቸውን ይሰጣሉ የሚል ንግግር ነበር ያደረጉ ያደረጉት በዚሁ ውስጥ እንግዲህ በሺ ዘጠኝ መቶ ሀያ ዘጠኝ ዓመተ ምህረት የካቲት አስራ ሁለት ጭፍጨፍ አለ። የሰማዕታት ቀን በብዙ ሺህ የሚቆጠሩ ኢትዮጵያውያን የተገደሉበት የታረዱበት በአንድ ቤት ውስጥ ተቆልፎባቸው ተዘግቶባቸው የተቃጠሉበትንም ታሪክ በዚሁ አካባቢ እናስታውሳለን። በሰላሳ ሶስት ዓመተ ምህረት እንግዲህ ነጻነት እንደገና የተመለሰበት ነው። ኦሜርላ ላይ ባንዲራችን የተውለበለበበት ንጉሡ ሚያዝያ ሀያ ሰባት ወደ ኢትዮጵያ የገቡበት ነው። ይሄ እንግዲህ ታሪኩ እዚህ ድረስ በአጭሩ ይጠቃልላል። ከሺ ዘጠኝ መቶ ሰላሳ ስድስት እስከ አርባ አምስት ዓመተ ምህረት ያለውን ደግሞ ስንቃኝ የሚቀጥለውን በሚቀጥለው እናመጣዋለና ንጉሴ በጣም ጥሩ ደስ ይለኛል። እኔም ዝግጁ ሆኜ እጠብቃለሁ። አዲሱ ያ ሁሉ ጫታ የምትውስጥ አለ ካንቺ መለስ የጥንቱ ትዝ ያለው ንጉሴ ይሆን ሌላ ይሆን አልታወቀም፣ አልታወቀም። ምናልባትም አንተም ትዝ ያለ ይመስለኛል። ለሁሉም እናደርጋታለን ማለት ይቻላል። ለሁለተኛውና ለመጨረሻ ውይይት ከሦስቱ የመድረክ ቀደምት ሙያተኞች ጋር ደግመን ልንገናኝ ነው። ጠለላ ከበደ እንግዲህ የእንቁጣጣሽ ትውስታው በዜማም ነውና በመድረክ ተውባችሁ ስቀርቡበት በነበረው ስሜት ነው የሚታወሰውና እስኪ ከዜማሽ በመጠኑ በእንጉርጉሮ እንስማ እንቁጣጣሽ እንኳን መጣሽ በአበባ አሸብር ቀሽ እንቁጣጣ እንቁጣጣሽ እንኳን መጣሽ በአበባ አሸብር ቀሽ እንኳንም መጣ መስከረም ሃምሳ ሰባት ናጅበ የምስራቹን አብሳሪ በአመት በአመቱ አንተነህ እንቁጣጣሽ እንኳን መጣሽ በአበባ አሸብር ቀሽ። በጣም እናመሰግናለን። የማታ ድምጽም ቢሆን ምንም አይደለም። መጀመሪያ ጊዜ የቀረበው በ57 ዓመተ ምህረት ነው። 56 ለ57 57 ናጅበሽ ማለት 57 እየገባ ነበር። የዛሬ 50 ዓመት ማለት ነው። ጠለላ የሚገርም ነው። እስቲ ዘሪቱ፣ አንቺስ የቀረሽ ትዝታ፣ የመድረክ የቴያትር ቤቱ የውድድሩ፣ ሌላም ሌላም እ የቀረኝ ትዝታ ቢኖረኝ በሀምሳ አምስት አመተ ምህረት ከሴት ዘፋኝ አንደኛ ወጥቼ ጦር ሰራ የተሸለመኝ ጥሩ ነው። አለማየሁ ሼቴ እና እኔ ተወንዶች እሱ ከሴት እኔ አለማየሁ ሼቴ ልብም ከሀዲና አይን ወረተኛ እንግዲህ በቃሽኝ አልመጣም ዳግመኛ በሚለው ዜማው እኔ ፍቅርዬ ለእኔ ብቻ አደለም አንትዬ የፍቅር

ፍቅር ከመንገዲ ተራራራ እንዴት አረሳሽም? ግጥሙን በተለይ ደግሞ ሪልክር የተባልኩት ባለመርሳት በጣም ውብ ነው። እጅግ በጣም ይማርካል። በጊዜው የሰሙ ያደመጡ ለዚያ ዘመንና ቦታ ቅርብ የሚያደርጋቸው ይመስልኛል። በቀላሉ ቦታው የሚወስድ ነው። እንደው ጠለላ መድረክ ላይ ብዙ ነገርን እንግዲህ እንሰማለን። መድረክ ላይ የሚያጋጥማችሁ ነገር ያንቺ ደግሞ ያን ጊዜ ልጅ ነሽ፣ በጣም ቆንጆ ነሽ፣ ዛሬም ቆንጆ ነሽ። በነገርሽ ላይ አንዳንድ ትዝታዎች አሉሽ። እሱም የምልህ ትዝታ የት ይጠፋል ብለህ ነው። ብዙ ትዝታዎች አሉ። የእኛ ሙያ በእውነት ነው የምለው የምንሰራው ለራሳችን እንጂ ሕዝብ ያየናል፣ አሁንን ያጨበጭቡልናል፣ አሁን እንዲህ ይሆናል ብለን አይደለም። እንደ ነገርኳችሁ ወደ ኋላ አሁንም ልመልሳችሁ። እነኛ ሰዎች እንደ አንድ አራት ዓመት ቢኖሩልን ኖሮ ኪነ ጥበብ በደንብ በሯን እንደ በደንብ ትከፍት ነበረ። ከዚያ በኋላ ግን ወታደሮቹም ያው ተፈነቃቀሉ፣ ለብቻቸው ሆኑ። አሁን እንዳለችው ሶስቱ ለብቻ መስራት ያዙ። እኛ ደግሞ ራሳችንን ችለን ዳዊት ኦርኬስትራ የሚባል ተመሰረተ። እዝራ የባህል ያሬድ ዘበናዊ ብቻችንን መስራት ጀመርን። እኛ ደግሞ ለራሳችን ማለት ለራሳችን እየሰራን እዛው ውድድሩ ማን ጥሩ ሰራ ተብሎ ከመሀከላችን ነው ውድድሩን በነጥብ በነጥብ ይዘው ገንዘብ ነው የሚሰጡን። ለእኛ ደግሞ ብዙ ጊዜ ደግሞ እኔ እንደ ድል ሆኖ ይሸለም ነበር ዘፋኟም እኔው ስለነበርኩ ባህልም እኔው ነኝ። ዘመናዊም ዳዊትም እኔው ነበርኩኝ። ተወዛዋዧ ምኗ ምኔው ስለነበርኩ በዛም በዛም ብሎ ብዙ ብር አገኝ ነበር። ብር ማለት እንግዲህ ሀያ አምስት ብር በአንድ እንትን ሲሰጥ ትልቅ ብር ነው፣ ትልቅ ሀብት ሲጠረቃቀም፣ ከዛ ክፍል ከዛ ክፍል ሰባ አምስት ብር፣ ሁለት መቶ ብር ሁለት መቶ ብር አገኘች በቃ የሚባለው በሳችን። ከዛ የምለው በኋላ የመጣው ጥበቡን መሰራረቅ ሆነ፣ ሁሉም መሰራረቅ ሆነ። በፊት ግን በእውነት ነው የምላችሁ ዜማው ጥርት ያለ የጠራ ዜማ ዜማው ጩ ለብቻ፣ ነርሲስ ባንዲያን ደግሞ አሬንጅ የሚያደርጉት ለብቻ እኛ ዘፋኞቹ ደግሞ ለብቻ ያው ጌት የያ ቃል ከደረሰበት ጊዜ ጀምሮ ስርዓት የነበረው ነው። መድረኩ ራሱ ቤተ መቅደስ ነበር። ማንም ዘሎ ዘው ብሎ የሚገባበት አልነበረ። መድረኩ ራሱ ስነ ስርዓት የነበረበት ነው። ሁሉ ነገር ሙያው ራሱ ራሱ ስርዓት ይገዛሀል፣ ይገዛሃል። ፍቅር ነው ራሱ የእኛ ሙያ። ስድብ አይደለም። ፍቅር ፍቅር፣ ነው። ፍቅር ነው። አሁን ግን አሁን እውነትም እንደተባለው ምን እንደሆነ ቅጡ እንደጠፋም አላውቅም። ጠለላ ቀድም ታላላቅ ሰዎች ያልሻቸውን አስታውሰሻል። በተለይ በ1950 ዎቹ መጀመሪያ ጀኔራል ጽጌ ዲቡ በጣም ትልቅ ስፍራ ያላቸው በፖሊስ ውስጥ ሙዚቃ በዘመናዊ መንገድ እንዲለመድ ያደረጉት ጥረት በብዙዎች ተጽፏልም። ሌሎችንም ጠቅስሻለን። ከዚያ በፊትም በኋላም ለሙዚቃና ለኪነ ጥበብ የነበረው እውቀትም ክብርም አነስ ያለበትን የለወጠ የሚመስል አስተሳሰብ ነው እነኚህ ሰዎች ያራመዱትና፣ አንቺም አጽንኦት ሰጥተሽ ገልጸሻል። እስኪ አንድ ሁለት ነገር እናንሳ። እንደዚህ ያሉ ሰዎች በእርግጥም ለኪነ ጥበብ ማበብ በሀገር ደረጃ የቱን ያህል ለውጥ እንዳመጡ የእናንተ ሞራል፣ ስሜት፣ ሀሳብ ላይ ብቻ ሳይሆን እናንተንም መስራት በሚያስችላችሁ ሁኔታ በማደራጀቱ ትልቅ ሚና ተጫውተዋልና። እንዴ አንተው ጨርሰዋል እኮ ምን ወደር ይሰጣቸዋል። ይሄ ጀነራል መንግስቱ ውስጥ ቢሆኑ ክቡር ዘበኛን የሚመሩ የነበሩ ናቸው እኮ እንደ ተራሰው ነው እኮ እየመጡ እነሱ ድሮ በራስ ሆቴል በኩል እንዲህ ነበር መግቢያ ዙሪያውን ሱቅ አልነበረም በውስጥ መጥተው እኛ ደጅ እናገኛቸዋለን ብድግ ስንል ሰላምታ ሰጥተው ነው የሚሄዱት ከዛ ገብተው አይተው ነው ይሄ ሁሉ ምንድን ነው ክብርና ምን ያህል እነኝ ሰዎች እውቀቱ ቢኖራቸው ነው እኛ ልጆች ነን ያን ጊዜ ምኑንም አናውቅም ጨፍረን ብቻ እንትን ብለን ለመታየትና የራሳችንን ደስታ ለመወጣት ነው። እነሱ ግን ገብቷቸው ነው ነገሩ። ከዛ በኋላ ያው ንጉሡም እኮ እንግዳ ሲመጣ እየያዙ ቲያትር ቤት ነው የሚመጡት እኮ። ፕሬዚዳንት ይምጣ ንጉሥ ይምጣ መጥተው ባህል ብቻ ነው የሚያሳዩት። ቲያትር ስንሰራ ብቻ ነው የምንጋብዛቸው እኛ። ንጉሡን ቲያትር ስንሰራ እንጋብዛቸዋለን፣ ይመጣሉ። እሳቸውም እኮ በጣም ያከብራሉ እኮ። ጨዋታም እኮ በጣም የሚያርሙ ሰው ናቸው እኮ ሜክሲኮ ለምሳሌ በምንሄድበት ሰዓት ጨዋታ አርመው፣ እንዲያውም እየደከመን አይተው ጋሽ ግርማ ቸሩን ስፖርት አስተማሪነት ቀጠሩልን። ስፖርት እንማር ነበረ። ላብ ምናምን ሲያዩ ፊታችን። ከዛ ያው አስተማሪ መጣልን፣ ከሜክሲኮ መጣች። እንደ ሰልፍ ነበር የምንሰራው። በኋላ እንድንነበብ አረገችን፣ ሰራን። ያው ሜክሲኮ ሄድን እና እሳቸው አረሙ ተብሎ ንጉሥ እንዲህ ይችላል እንደ እንል ነበረ እና እሳቸውም ጭምር አይረሱ እንደ ዝናቸውን ሰምታችሁ እንደሆነ ግርባቸው ተክለ ዋርያት፣ ብላታ ግርማቸው ተክለ ዋርያት እሳቸው ሁሉ መድረክ ላይ ወጥተው እጅሽን እንዲህ አርጊ፣ እንደዚህ ነጠላሽን አርጊ የሚሉ ሰው ነበሩ። ከህዝብ ጋር የኖሩ ነበሩ። መቼም ከበደ አስፋው፣ ራሳቸው ከበደ አስፋው ረዳት ሚኒስትሩ ደስታ እስክስ ስትል ብዙ ጊዜ ነርቮ እንትን ይላል። ስትወጣ በቃ ትንቀጠቀጣለች። እግሯን ያሻሉ በቃ እሳቸው ራሳቸው አክተር ነበሩ። በቃ እዛ በቃ እንዳንድ ተራ ሰው በቃ ያሱላታል። ረዥም ነው መቼም ይሄን ይሄን ህይወት ነው ያሳለፍ ነው እና ከዛ በኋላ ያለው ምንም እኔ ምንም አይመስለኝም አይታየኝም ያው ለስሙ እንሰራለን እንወጣለን። እንደው በአንዳንድ ደቂቃ ሶስታችሁም እንደ ማሳረጊያ ነገር ጣል ጣል አድርጉበት። መልካም ምኞታችሁን ጀምሩን። ለጌታቸው ንስጥና መልካም ምኞት እየተመኛችሁ አጭር መዝጊያ ማጠቃለያ ጌታቸው ጀምርልን። እሺ፣ በጣም አመሰግናለሁ። በእውነት በቅድሚያ ለዚህ እድልም ስለጋበዛችሁኝና ይህንን አዲስ አመት ምክንያት በማድረግ ወደ ቀደም ትዝታዎች ተመልሰን እንነጋገር ስለሰጣችሁኝ እድል በጣም አመሰግናለሁ። በዚህ አጋጣሚ ከእህቶቼ ከጠልላና ከዘሪቱ ጋር በዚህ በድምፅ በመገናኘቴ በጣም ከፍ ያለ ክብር ይሰማኛል። እኔ ብዙ ከነሱ የበለጠ ማብራራው ነገር የለኝም። ቀደምት አርቲስቶች ናቸው፣ ከእኔ ቀደም ያለ ልምድ ያላቸው ናቸው። በእውነቱ እኔ ያችን የነበርኩባትን ያህል ለማጋራት እንጂ ብዙ እነሱ ብዙ እድልና ሰዓት ቢያገኙ ከዚህ በላይ ብዙ ነገር ሊያብራሩና ሊያስደስቱ እንደሚችሉ አልጠራጠርም። በበኩሌ ግን የነበረው ዘመን እንደ ትዝታ ብቻ ሳይሆን እንደ ታሪክ ሊቀመጥ የሚገባው እና አሁን በኢትዮጵያ ውስጥ ያለው አዲስ ትውልድ ባህሉን እና የማንነቱን ግንድ መልሶ እንዲተክል የግዴታ እንደነዚያን ነገሮች በታሪካዊ ገጽታቸው መታወስ እና መቆየት አለባቸው ምክንያቱም ይሄ ትውልድ ይሄንን የአቃል ወደ ኋላ ተመልሶ የአባቶቹን እና የእናቶቹ የባህል ታሪክ ያቃል ብያ አላምንም ተለያይቷል ስለዚህ ወሳኝ ነው በእኔ በኩል መላው የኢትዮጵያ ህዝብ እህቶቼ ወንድሞቼ አባቶቼ እና እናቶቼ እንኳን ለአዲስ አመት አደረሰን እግዚአብሔር ደግሞ መጪውን ዘመን የሰላም የደስታ የብልጽግናና የአንድነት እንዲያደርግልን ምኞቴን እገልጻለሁ። እናመሰግናለን። ዘሪቱም እንዲሁ ማጠቃለያ። እሺ አመሰግናለሁኝ። እኔ በቅድሚያ አንድ ድል ተሰጠኸኝ። ዋሽንግተን ዲሲ ያሉ አንጋፋ አርቲስቶች፣ ሰባት በሽተኞች አ ኢትዮጵያ ውስጥ በሀይሉ ሼት፣ ይኸው አስራ አንድ አመቱ ነው አልጋ ላይ ነው። እኔ ይኸው አስር አመቴ ነው። ትያስናቀች አለፈች እንጂ ገላም ተሰማ አለፈ እንጂ አሁን ሰላማዊት አለች ወይን ሸት አለች። በጥላዬ ገብሬ አማካኝነት አርቲስቶቹ እየረዱን፣ አዲስ አበባ እየተላከ አምስት አምስት መቶ ብር እየሰጡን ይኸው ስምንት አመታችንን ጨርሰን አሁን ወደ ዘጠኝ ገባን። ስም ዝርዝራቸውን አላውቅም፣ እከሌ እከሌ ናቸው አልተባልንም። ግን በዚህ መካከል ከዚህ አሰባስቦ የሚልከው ጥላዬ ገብሬ፣ እዛ የሚያከፋፍለን አርቲስት ዳዊት ይፍሩ ነው። ወገኖቼን አመሰግናለሁ። የኢትዮጵያን ህዝብ ወዳለሁ። እዛም ያለው ህዝብ እንዲያስታመመኝ ነው። አስር አመት ሙሉ ከዚህም እየላኩ የመድኃኒቱ መግዣ ውድ ነው። አይዞሽ እያሉኝ የኖሩ ስለሆኑ እድል ስላጋጠመኝ ይሄ ያሉትን አርቲስቶች ወገኖቼን አመሰግናለሁ። መልካም ገበን መልካም ጊዜ ለኢትዮጵያ ሕዝብ ለብልጽግና የጤና የፍቅር፣ የሰላም ያርግልን፣ አብሮ ያኑረን። አዲስዬ አንተም ለሚመጣው ዓመት በሰላም ያገናኘን እድሜ ሰጥቶን አሜን። ጠለላም እንዲሁ አንድ ደቂቃ ያህል አመሰግናለሁ። ምን እኔ ጌትዬ ትልቁን ነገር ጨርሶታል። ትልቅ ታሪክ ነው እንትን ያለው እኔም በቃ ምንም ምጨምርበት አለ? ይሄ ትልቅ ታሪክ ነው እና በሰነድ ተይዞ ትምህርት የልጅ ልጆቻችን እንዲማሩበት ነው። የእኛ ዘበን እያለቀ ስለሆነ ዝም ብለን ይዘነው እንዳንሄድ፣ ውሰዱ ውሰዱ ውሰዱ ነው የምለው። ውሰዱ ውሰዱ፣ ከኛ እና እግዚአብሔር ይስጥልን። አዲስዬ አሉላ፣ እግዚአብሔር ያክብርልን። እግዚአብሔር ይስጣችሁ። አሜን። እግዚአብሔር ይስጥልን። በጣም እናመሰግናለን። እድሜ ይስጣችሁ፣ ኑሩልን። የታሪክ ምስክሮች ናችሁ። እንወዳችኋለን፣ እናከብራችኋለን። የኢትዮጵያ ሕዝብም ለእናንተ ከፍተኛ ግምት እንዳለው እምነታችን ነው። ለሁላችሁም እንቁጣጣሽ መልካም፣ እንቁጣጣሽ መልካም አዲስ ዓመት ያምጣችሁ። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። እንዳስታወሳችሁን እግዚአብሔር በሰላም ያስታውሳችሁ። ዘር ይስጥልን። እኛም የዓመት ሰው የከርሞ ሰው ይበለን እያል ፈጣሪን ከማያልቀው እድሜ አይንፈገን በማለት እንሰናበታ። እስከ ማጠቃለያ ዜናም ቀደም ሲል ጀምር ያደረግነውን የመልካም ምኞት መግለጫ ሙዚቃ እንጋብዛችኋለን። አዲሱ ዓመት በአገራችን የሰላም፣ የጤና፣ የብልጽግና i'm ዘመን እንዲሆንልን በድጋሚ እንመኛለን። በ ቪኦኤ የመጽሔት ዝግጅት የአዲስ ዓመት ፕሮግራም እንደተዝናናችሁ እንደተደሰታችሁ በማመን የማጠቃለያ ዜና ላቅርብላችሁ። በኢራቅና ሌቫንት ወይም በኢራቅና ሶሪያ እስላማዊ መንግስት ነኝ የሚለው አክራሪና ጦረኛ ቡድን በእጁ የነበሩ አንድ እንግሊዛዊ የረዴት ሰራተኛን አንገት ቆርጦ ከገደለ በኋላ ቡድኑን እንደሚደመሰሱ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ዛሬ ዝተዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም አረመንያዊ ያሉትን የሚስተር ሄንስን ግድያ ትናንት ምሽት ላይ አውግዘው ዋሽንግተን ይህንን ስጋት ለማዳከምና ለመደምሰስ እንግሊዝና ከሌሎችም ስፋት ያለው የጥምረታቸው ኃይሎች ጋር እንደምትሰራ ተናግረዋል። በሌላ በኩል ደግሞ የመካከለኛው ምስራቅና ከዚያ ክልል ውጭ ያሉ ሀገሮችም ኢስላሚክ ስቴትን ለመውጋትና አስፈላጊ ከሆነም ድብደባዎችን ለማድረስ በአሜሪካ መሩ ጥምረት ስር መዘጋጀታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ካለፈው ነሐሴ ሀያ ሁለት ጀምሮ ተቋርጦ የቆየው በተለያዩ የደቡብ ሱዳን ወገኖች መካከል የሚካሄደው ድርድር እንደገና ሊጀምር ነው። ባህር ዳር ላይ ይካሄዳል ለሚባለው ድርድር ተደራዳሪዎቹ ኢትዮጵያ መግባታቸው ታውቋል። ወደ ሀገራቸው ላይቤሪያ ተመልሰው ምዕራብ አፍሪካ ውስጥ የተስፋፋውን ኢቦላ ለመውጋት የሚደረገውን ጥረት እንዲያገዙ ጥሪ ያደረጉላቸው አስር ከፍተኛ የመንግስት ባለስልጣናት አሻፈረኝ ብለው በመቅረታቸው ከስራቸው ያባረሯቸው መሆኑን የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ አስታውቀዋል። ማጠቃለያዊ ይህ ነበር። ጤና ይስጥልኝ። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለትና በሀያ አምስት ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በልዩ ዝግጅታችን ከምሽቱ ሶስት ሰዓት ላይ ደግሞ በመደበኛው ፕሮግራማችን መለሰን እስከምንገናኝ ያስተናገድ ናችሁ አሉላ ከበደ ና ከበደና ከአቀናባሪያችን ቴሌላይምቤ ጋር አዲሱ አበበነን ሰላም፣ ደህናደሩ መልካም አዲስ ዓመት።